Voice of America. You, ya yeah, America dims radio tabya በተማሪዎችና በሕዝቡ ለቀረበው ጥያቄ መንግስት የተሰጠው መልስ በምንም መልኩና በማንኛውም መለኪያ በሰመጉ ተቀባይነት የሌለው መሆኑን በተማሪዎችና በሕዝቡ የተቀሰቀሰው ሰላማዊ የተቃውሞ ሰልፍ ሰበብ የሕይወት፣ የአካል፣ የንብረት ጉዳት ያደረሱትና ጉዳቱ እንዲደርስ ያዘዙት ኃላፊዎች በአስቸኳይ ለሕግ እንዲቀርቡ የሰብአዊ መብት ጉባኤ ጽሕፈት ቤት ዲሬክተር አቶ ስስ አስመረተ ናቸው። በቅርቡ በኦሮሚያ ክልል የተዘገበውን የሰብአዊ መብቶች ጥሰት አስመልክቶ ድርጅታቸው በዛሬው እለት ይፋ የተደረገውን ዘገባ ተከትሎ በሰጡት ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል። አራት ወራት ባስቆጠረው የኦሮሚያ ተቃውሞ ትናንት ማምሻውን በአዋሳ ዩኒቨርሲቲ የተካሄደ የተቃውሞ እንቅስቃሴ ና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በኢትዮጵያ የተከሰተው ድርቅ የደቀነውን አደጋ ለመታደግ በሚደረገው ጥረት የሚረዳ ቡድን ባለፈው ሳምንት ወደ ኢትዮጵያ መላኩን ተንተርሶ የተጠናቀሩ ዘገባዎች በመጽሔት ክፍለ ጊዜ ከሚቀርቡት ናቸው። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪቃ፣ ንክርሶች ና ጤና ከተለያዩ ዝግጅቶች ጋር በሁለተኛው አጋማሽ ይጠብቋችኋል። ጤና ስትልን እንደምን አመሻችሁ፣ ክቡራትና ክቡራን አድማጮቻችን ዛሬ ሰኞ መጋቢት አምስት 2008 ዓም አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን ክቡራትና ክቡራን አድማጮቻችን ሰኞ መጋቢት አምስት 2008 ዓም ያስተናገድናችሁ እኛንን። አሁን የዓለም ዜና ይነበባል። በሰሜን አፍሪቃ ያለው የአልቃይዳ ክፍል በአይቨሪኮስ ለተፈጸመው ጥቃት ኃላፊነት ወስዷል። ስድስት በከባድ የታጠቁ ሰዎች ትላንት በሀገሪቱ መዝናኛ ቦታ ላይ በከፈቱት ጥቃት 14 ሲቪሎችና ሁለት ወታደሮች ተገድለዋል። 22 ሰዎች ደግሞ ቆስለዋል። የጁሃዳውያን ድረገጾችን የሚከታተለው ኤስአይቲ የተባለ የስለላ ቡድን አልቃይዳ በእስላማዊ ማግረብ የተባለው ቡድን ኃላፊነት እንደወሰደ ጠቁመዋል። ግራንድ ባሳም በተባለው የዋናና መዝናኛ ቦታ ላይ ባሉት ሶስት ሆቴሎች ላይ ጥቃት ከፈጸሙት ሰዎች ሶስቱን ጀግኖች ሲል እንዳሞገሳቸው የስለላ ቡድን ጠቅሷል። የአይቨሪ ኮስት ፕሬዝዳንት አላሳን ዋታራ ስለሞቱት ሰዎች ብዛት አረጋግጠዋል። አጥቂዎቹ ሁሉም እንደተገደሉም ገልጸዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ኤሚሊ ዮብ ከጄኔቫ ከአቢጃን መንገዶች የላከችው ዘገባ ዝርዝራለው አዲሱ አበባ ያቀርበዋል። ዛሬም በዋና ከተማዋ አቢዦን አውራ መንገዶች ላይ የተለመደው ጥድፊያ ወከባና ሩጫ ቀጥሏል። የተረጋጋ ጤነኛ ሁኔታ ግን አይታይም። የአቢዦን ነዋሪ ዮዋን ጉይ እንዲህ በቀላሉ የማይነገር ሳይኮሲስ ማለት የአእምሮ ቀውስ ውስጥ ገብተናል ነው ያሉት። አንድ የአገሪቱ ዘገባ ደግሞ ጥቃቱ የደም ጎርፍ አስከትሏል ሲል ሌላው ቀለል አድርጎ ገልጦታል። ለጥቃቱ አኩይም የተባለው ነውጠኛ ቡድን ኃላፊነት የወሰደ መሆኑን በመግለጥ ለአንድ የዜና አውታር መልእክት አስተላልፏል። ከ10 ዓመታት ለበለጠ ጊዜ ይህ ቡድን ከሰሃራ በረሃ በስተሰሜን ሲንቀሳቀስ እንደቆየም ይታወቃል። ምዕራብ አፍሪካ ግን በተለይም በባማኮና ኦጋዶጉ ውስጥ ጥቃቶች ከተፈጸሙ ወዲህ እንዲህ አይነቶቹን ጥቃቶች በንቃት መከታተል ይዛለች። ሂው ክዋሜ ይባላሉ። የአብዦን ነዋሪ ናቸው። ይህ ቡድን በምዕራባውያን ላይ ብቻ ሳይሆን በሁሉም ላይ ጥቃት እንደሚፈጽም ነው የተናገሩት። ከተገደሉት አስራ አራት ሲቪሎች መካከል እስካሁን ሁለት ብቻ ናቸው የአይቮሪ ኮስት ዜጎች አለመሆናቸው የተረጋገጠው። ለብዙዎቹ የአብዦን ነዋሪዎች የትናንቱ ጥቃት አስደንጋጭ እንጂ ድንገተኛ ወይም ያልታሰበ ዱብድ አልነበረም። የአካባቢው ነዋሪ አዳማ ኮኔ የአገሪቱን ወቅታዊ የፖለቲካና የኢኮኖሚ ሁኔታ ለሚረዳ ሰው አስገራሚና ድንገተኛ አልነበረም ብለዋል። የትና መቼ እንደሚሆን እንጂ የማይቀር እንደነበር ግን እናውቃለን ነው ያለው። መንገድ ላይ የሱቅ በደረቴ ነጋዴው ሮናልድ ጊኒ በበኩሉ መፍትሄው የደህንነት ኃይሎችን ማሰማራት ነው ይላል። እርግጥ ነው መንግስት፣ የጸጥታ አስከባሪዎችን ጨምሯል። ግን ይህ አይነቱ ጥቃት እንዳይደገም ከተፈለገ ተጨማሪ ኃይሎችን ማከል ያስፈልጋል። ስቴፋኔ ታኖ የከተማው ነዋሪ ነው። ይሄ ሁኔታ ተፈጠረ ብዬ የአኗኗር ስልቴን አልቀይርም ነው የሚለው በዚህ ምክንያት ከዚህ ቀደምም ከማዘወትራቸውና ሕዝብ ከሚበዛባቸው ቦታዎች አልቀርም ምክንያቱም ይሄ በየቀኑ የሚያጋጥመን የዕለት ተዕለት ህይወታችን ሆኗል ብሏል። በሌላ የአይቮሪኮስት ነክ ዜና ትላንት እሁድ የተፈጸመው ይህ ጥቃት አልቃይዳ በአገሪቱ እየታየ ያለውን የፖለቲካ መረጋጋትና የምጣኔ ህያት ሀብት እድገት ለማሰናከል የሚያደርገው ጥረት አካል ተደርጎ መታየት አለበት ሲሉ አንድ የአፍሪካ ጉዳይ አዋቂ ተናገሩ። በዩናይት ስቴትስ ባለው የአትላንቲክ ምክር ቤት የአፍሪካ ማዕከል የተባለው ድርጅት ስራ አስኪያጅ ፒተር ፋም አይቮሪ ኮስት ካለፉት አራት ዓመታት ወዲህ ያሳየችው መሻሻልና እድገት ሁሉ በአልቃይዳ ተግባር ምክንያት ከተሰናከለ በእጅጉ ያሳዝናል ነው ያሉት። የዩናይት ስቴትስና አይቮሪኮስት ኮስት ቅኝ ገዢ የነበረችው ፈረንሳይ ራሳቸውን ለመቻል በመጣጣር ላይ ያሉትን አይቮሪ ኮስትን መሰል የአፍሪካ ሀገሮች መርዳት ወይም ማገዝ ይኖርባቸዋልም ብለዋል። በአይቮሪ ኮስት ላይ የተቃጣው የትናንቱ ጥቃት መወገዝ አለበት። አልቃይዳ በእስላማዊ ማግረብ ና ጋሮቹ አማካኝነት ሰላማዊ ሰዎችን በመፍጨት ተግባራቸው ምን ያህል ጨካኞች እንደሆኑ የሚያሳይ ነው ሲሉም አክለዋል። ባይቮሪኮስት ላይ የተቃጣው ይህ ጥቃት በሀገሪቱ የፖለቲካ መረጋጋት ስለሌለና በተለያዩ ብሔሮች ወይም ዘሮች መካከል ውጥረት ስላለ አይደለም። እንዲያውም አገሪቱ ካለፉት አራት አመታት ወዲህ ጥሩ እርምጃ ስታካሄድ ቆይታለች ሲሉም እኚሁ ምሁር አስረድተዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አሜሪካዊ አባል በሰሜን ኢራቅ ከኩርድ ፔሽመርጊያ ሀይሎች እጁን ሰጥቷል። ሳርባስ ሀማ አሚን የተባሉ በኢራቅ የኩርዶች ፔሽመርጊያ አዛዥ ሀይሎቻቸው ሰውየውን ያስተዋሉት ዛሬ ጥበቃ ላይ ሳሉ እንደሆነ ገልጸዋል። ሀይሎቹ አንድን ነገር ካስተዋሉ በኋላ መከታተል ጀመሩና ተሰወረ። ከዛ ሲነጋጋ ብርሃን ሆነና ሰውየው ጩኸት አሰማ። ወደ እናንተ መምጣት ፈልጋለሁና ማን ነው ሊያናግረኝ የሚችለው? አለ በእንግሊዝኛ ኃይሎቻችን እንግሊዘኛ ስለማይናገሩ እሱ በሚያውቀው ትንሽ አረብኛ፣ እንግሊዘኛ የሚናገር ሰው ካለ ጠየቀና ፐሽማርጊያው ፈንጂ እንዳለው እንደሌለው ካረጋገጡ በኋላ ታስሮ ወደ ሰፈር እንደተወሰደ እጁን መስጠት እንደሚፈልግ ተናገረ ሲሉ ወታደራዊ አዛዥ ገልጸዋል። አባቱ ፍልስጤማዊ እንደሆኑ ነግሮኛል ብለዋል ወታደራዊ አዛዥ። የቱርክ ገንዘብና ጥቂት ዶላር ይዞ ነበር ቪዛ የገንዘብ ማውጫ ካርድና የአሜሪካ መንጃ ፈቃድ እንዳለው ወታደራዊ አዛዥ ተናግረዋል። አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ከዳዕሽ ጋር ሆኖ ይዋጋ የነበረ የተባለ አሜሪካዊ ዜጋ በሰሜን ኢራቅ በፓሽማርጊያ ኃይሎች እንደተያዘ ወሬ ደርሶናል። ስለ ወሬው ሐቀኛነት ለማረጋገጥ ከኢራቅና ከኩርድ ባለስልጣኖች ጋር እየተነጋገርን ነው ብለዋል። የቱርክ ወታደራዊ ኃይሎች ዛሬ ባስታወቁት መሰረት አንካራ ላይ ያጥፍቶ አጥፍቶ ጠፊ ጥቃት ከፈጸሙ ሁለት ሰዎች አንደኛዋ ሴት ኩርዳዊ አማጺ ናቸው ብለዋል። በጥቃቱ ቢያንስ ሰላሳ ሰባት ሰው የተገላው አንድ መቶ ሀያ አምስት እንደ ቆሰሉም ተዘግበዋል። ባለስልጣኖቹ የሴትየዋን ስም ባይገልጡም እንደ አውሮፓውያን የዘመን አቆጣጠር በሺ ዘጠኝ መቶ ዘጠና ሁለት ዓመተ ምህረት ተወልዳ ካርስ በተባለችው ምስራቃዊት የቱርክ ከተማ ትኖር እንደነበር በሁለት ሺ አስራ ሶስት ዓመተ ምህረት ደግሞ በህገ ወጥነት ተፈርጃ የኩርዲስታን ሰራተኞች ፓርቲ አባል እንደሆነችም ጠቁመዋል። የትላንቱ ጥቃት የተፈጸመው በቱርክ መዲና አንካራ ዋና የገበያ የመጓጓዣ ማዕከል መሆኑን ተዘግበዋል። ባለፈው ወር ወዲህ እንዲህ አይነት ጥቃቶች ሲፈጸሙ የአሁኑ ለሁለተኛ ጊዜ ሲሆን ተጠያቂዎቹ ኩርዶች አማጽያን ናቸው ይላል የቱርክ መንግስት። ኩርዶች በደቡባዊ ምስራቅ ቱርክ የራስ ገዝ አስተዳደር ለመመስረት ሲሉ ለሶስት አስርት አመታት ያህል ሲዋጉ መቆየታቸው የሚታወቅ ነው። የቱርኩ ፕሬዚዳንት ኤርዶጋን ከፍንዳታው ጥቃት በኋላ አሸባሪነትን ለማንበርከክ ዝተዋል። የተባበሩት መንግስታት ድርጅት ልዩ የሶሪያ ተወካይ ስቴፈን ዴ ሚስቱራ የሶሪያው የሰላም ንግግር ዛሬ በጀኔቫ እንዲጀመር አድርገዋል። ከሰላም ንግግር በስተቀር ሌላ አማራጭ እንደሌለ ለተደራዳሪዎቹ ሲናገሩ፣ ሌላው አማራጭ ከበፊቱ ወደ ከፋ ጦርነት መመለስ ነው ብለዋል። ከሶሪያ መንግስት ተወካዮች ጋር ከመገናኘታቸው በፊት የወደፊት እድሉን የሚወስነው የሶሪያ ህዝብ ነው የተባበሩት መንግስታት ድርጅት ስራ እነሱን መርዳት ነው ብለዋል። በእቅዱ መሰረት ከእያንዳንዳቸው ወገኖች ጋር ለአስር ቀናት ያህል ቀጥተኛ ያልሆነ ንግግር ይካሄዳል ብለዋል። እስከዛው ባለው ጊዜ ግልጽ የሆነ እቅድ ይኖረናል፣ ስምምነት ማለቴ ሳይሆን፣ ግልጽ የሆነ እቅድ ምክንያቱም ሶሪያ ከሁላችንም የምጠብቀው ይህን ነው ሲሉ አስረድተዋል። ተኩስ ማቆሙ እንዲቀጥልና ለሁለት ሳምንታት ያህል የዘለቀው የሰብአዊ ረድኤት ተደራሽነት እንዲጨምር ጫና አድርገዋል። በዩናይት ስቴትስ ለፕሬዝዳንታዊ ምርጫ ተወዳዳሪዎች ነገ የተወካዮች ብዛት ያላቸው አምስት ክፍለ ግዛቶች ለሚካሄደው የቀዳሚ ምርጫ እየተዘጋጁ ነው። የሪፐብሊካኑ ተወዳዳሪዎች ቀዳሚ ቦታ በያዙት በዶናልድ ትራምፕ ላይ የተነሳው ተቃውሞ የተቀሰቀሰው ራሳቸው በቀሰቀሱት ነው ሲም የሚል ንቀፋ እየቀረበባቸው ነው በፍሎሪዳ የኦሃዮ የኤሊኖይ፣ የሚዙሪና ሰሜን ካሮላይና የሚካሄዱት የተቀዳሚ የቀዳሚ ምርጫዎች ትራምፕ በበለጠ ድምፅ እንደሚያገኙ ለሚጥሩ ተወዳዳሪዎቻቸው ክብደት የሚሰጣቸው ናቸው ተብሏል። በዩናይት ስቴትሱ ፕሬዚዳንታዊ ምርጫ የሪፐብሊካኑ ግንባር ቀደም መሪ ዶናልድ ትራምፕ እና የዲሞክራቷ እጩ ተፎካካሪ ሴናተር ሂላሪ ክሊንተን በነገው የአምስቱ ተጨማሪ ግዛቶች ምርጫ ተቀናቃኞቻቸውን በማሸነፍ የየፓርቲዎቻቸው እጩ ሆነው ለመቅረብ ይገሰግሳሉ የሚል ግምት አሳድረዋል። ትራምፕ ግን የምርጫ ዘመቻ የባህሪ ኃይል ተጠቃሚነትን አልቀሰቀሰም ተቃዋሚነትን አልቀሰቀሰም የሚል ምላሽ ሰጥተዋል። አድማጮች፣ ለዜና የተያያዘው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሐየነን በዓለም ዜናዎች የጀመረው የሐሙስ የካቲት 14 2008 ዓ.ም ፕሮግራማችን በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። የምሽቱ አብይ ርዕስ ነው ቀዳሚው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንላለን። በኢትዮጵያ የተቀሰተው ድርቅና ጤና እንዴት ተይዘዋል? ኧረ እንዲያውም ገጠር ሁኜ ነው። ይሄ ሉሲ ያለችበት አካባቢ አፋር ውስጥ ማለት ነው ነው አዳር ወረዳ። አዳር የሉሲ ሀገር ማለት ነው። የሉሲ ሀገር ነው። የሁላችን አያት፣ የሁላችን ሀገር፣ የሁላችን አያት እንጂ አያት። እውነት ነው። ያው ነው ምንጫችን፣ እዚያው ነው ማለት ነው አቶ ጌታነህ አብረሃ በጤና ጥበቃ ሚኒስቴር የሕብረተሰብ ጤና ኢንስቲትዩት የሕብረተሰብ ድንገተኛ አደጋዎች ማዕከል ኤክስፐርት ናቸው። ላለፉት ሁለት ወራት ለድርቅ የሚሰጠው ምላሽ ቡድን አባል ሆነው የሚገኙት በድርቁ ክፉኛ በተመታው አፋር ነው። ሙሉውን ዝግጅት በምሽቱ የጤና ዝግጅት እናሰማለን። አሁን ወደ ዕለቱ አብይ ርዕስ የሰብአዊ መብት ጉባኤ ሰመጉ በዛሬው ዕለት ይፋ ባደረገው የኢትዮጵያ የሰብአዊ መብት አያያዝ ዘገባው በኦሮሚያ ክልል በሚገኙ የተወሰኑ ወረዳዎች ያካሄዱኩት ነው ባለው የሰብአዊ መብቶች ጥሰት ምርመራ ከአንድ መቶ በላይ ሰዎች በመንግስት የጸጥታ ኃይሎች መገደላቸውንና ከአርባ በላይ የሚሆኑ ሌሎች በተተኮሰባቸው ጥይት መቁሰላቸውን እንዲሁም ቁጥራቸው የበዛ ሌሎች መታሰራቸውን ገልጠዋል። የኢትዮጵያ መንግስት የመብት ጥሰቱ በገለልተኛ ወገኖች እንዲጣራና ተጠያቂዎች ሕግ ፊት እንዲቀርቡ እንዲያደርግም አሳስበዋል። ሰመጉ ባለፈው ሳምንት መገባደጃ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ ክልል ስለደረሰው ጥፋት መንግስት መንግስታቸው ሙሉ ኃላፊነት እንደሚወስድ መግለጻቸው ተዘግቧል። የሰመጉን ጋዜጣዊ መግለጫ የተከታተለው ባልደረባችን መለስካቸው አመሀ ዝርዝሩን ይዘዋል። ሰመጉ ሰብአዊ መብቶች ጉባኤ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ረፋዱ ላይ በመንግስት የጸጥታና ታጣቂ ኃይሎች በዜጎች ላይ የሚፈጸም አሰቃቂ ግድያ፣ ህገወጥ እስር፣ ድብደባ፣ ማስፈራራትና ማዋከብ በአስቸኳይ ይቁም የሚል ርዕስ የያዘውን መቶ አርባኛውን ልዩ መግለጫ ይፋ አድርጓል። ሰመጉ በኦሮሚያ ከሚገኙ 342 ወረዳዎች መካከል በ33 ወረዳዎች ብቻ ምርመራውን እንዳከናወነም ይኸው መግለጫ ያስረዳል። ምርመራው የተካሄደውም ከህዳር 2 ቀን 2008 ዓ ም እስከ የካቲት 12 ቀን 2008 ዓ ም በነበረው ጊዜ በተፈጸሙ የመብት ጥሰቶች ላይ መሆኑንም ይኸው መግለጫ ያመለክታል። በእነዚህ ውራት ወራት 103 ዜጎች በመንግሥት የጸጥታ ኃይሎችና ታጣቂዎች መገደላቸውን ይዘረዝራል። ከተገደሉት መካከል የሰላሳ አምስቱ ምስል ተያይዟል። ሌሎች ዝርዝር ጉዳዮችም ተጠቅሰዋል። በጥይት የቆሰሉና ከባድ የአካል ጉዳት የደረሰባቸው የሃምሳ ሰባት ሰዎች ስም ዝርዝር ከተወሰኑ ምስሎች ጋር፣ በብዙ አስርቶች የሚቆጠሩ ማሰቃየትና ድብደባ የተፈጸመባቸው በእስራት የሚንገላቱ የደረሱበት የማይታወቅና ሌላም ጉዳቶች የደረሰባቸው ሰዎች ዝርዝር በመግለጫው ተካቷል። ይህ በውስን ጊዜና ስፍራ የተከናወነው ምርመራ ያለውን ሁኔታ ሙሉ በሙሉ የሚገልጽ እንዳልሆነ መግለጫው ይጠቁማል። የሰመጉ ጽሕፈት ቤት ዲሬክተር አቶ ብጻተ ተረፈ እንዲህ አቅርቦት ነበር። ተቃውሞ እስካሁን የቀጠለ በአብዛኛው የኦሮሚያ ወረዳዎች የተካሄደና በመካሄድ ላይ ያለ ስለሆነ በተቃውሞ እንቅስቃሴ ወቅት የተገደሉ የተጎዱ፣ የታሰሩና የወደሙ ንብረቶች እጅግ በጣም ከፍተኛ እንደሆኑ ይገመታል። ጉዳት በደረሰባቸው አካባቢዎች ባለሙያዎቻችን ተዘዋውረው እንዳረጋገጡት ከፍተኛ የሆነ የፖሊስና የሰራዊት ኃይል በየአካባቢው በብዛት በመኖሩ ሕዝቡ መረጃ በተለይ ማስረጃ ለመስጠት በከፍተኛ ፍርሃት ውስጥ ይገኛል። ማንንም ሰው ለማመን ተቸግረዋል። ይህ መግለጫ በሚጠናቀርበት ጊዜ በምዕራብ አርሲ በአጄ ሻሸመኔ፣ ኮፈሌና አካባቢው፣ በምዕራብ ወለጋ፣ በምዕራብ ሸዋ ሕዝባዊ ተቃውሞ ቀጥሎ እንደነበረም ይኸው የሰመጉ መግለጫ ያስታውሳል። አክሎም የመንግስት ታጣቂዎች በአምቦ በጀልዱና በግንደበረት አስገድዶ መድፈር መፈጸማቸውን ከነዋሪዎቹ ለመስማት ችለናል። መርማሪዎቻችን ያነጋገሯቸው በርካታ ነዋሪዎች እንደገለጹት በአንዳንድ ቦታዎች የመንግስት ታጣቂዎች ህገወጥ የቤት ለቤት አሰሳ ሌሊት የሚያደርጉ ሲሆን በፍተሻ ወቅት የሚያገኙትን ንብረት ይወስዳሉ። በዜጎች ላይ ከፍተኛ ድብደባ ይፈጽማሉ። ዛቻና ማስፈራሪያ እንዲሁም ስድብ ይሰነዝራሉ ይላል። ሰመጉ እነዚህ ሮሮዎች በመንግስት ዘንድ ትኩረት እንዲሰጣቸውም ጠይቋል። አቶ ብጻተ መንግስት ከላይ ለተገለጹት ሮሮዎችና አቤቱታዎች ትኩረት ሊሰጥ ይገባል። ጉዳዩ በገለልተኛ አካል እንዲጣራ፣ ችግሩን የፈጠሩት በህግ እንዲጠየቁ እንዲያደርግ፣ ተጎጂዎች በአግባቡ እንዲካሱና ለወደፊቱም እንዲህ አይነት ችግሮች እንዳይከሰቱ የመከላከልና ለዜጎች ጥበቃ የማድረግ ኃላፊነቱ እንዲወጣ ሰመጉ ጥሪውን ያቀርባል። በሰመጉ መግለጫ የተነሳው ሌላው ጉዳይ ደግሞ በምዕራብ አርሲ ዞን ተፈጽሟል ስለተባለው ህገ ወጥ ድርጊት ነው። ተቃውሞ በተካሄደበት ወቅት በምዕራብ አርሲ ዞን በተለያዩ ወረዳዎች የሚገኙ የሃይማኖት ተቋማት ማለትም የኦርቶዶክስ፣ የፕሮቴስታንትና የካቶሊክ አብያተ ክርስቲያናት ተቃጥለዋል። ድርጊቱ የተፈጸመው በማንም ይሁን በማን በአጭሩ ካልተገታ በሀገርና በህዝብ ሰላምና መረጋጋት እንዲሁም በአንድነት ላይ የከፋ አደጋ ስለሚያስከትል እንዲህ አይነቱ ድርጊት በአስቸኳይ እንዲቆም ሰመጉ ያሳስባል። መንግስትም አጥፊዎችን በህግ እንዲጠየቁ እንዲያደርግ ሰመጉ ይጠይቃል። ከዚህ ጋር በተያያዘ ከሳምንታት በፊት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌታቸው ረዳ እንዳሉት ከሆነ በምዕራብ አርሲ የተለያዩ ከተሞች የታየው ሁከት በሌሎች የኦሮሚያ አካባቢዎች ከተነሳሱ ተቃውሞዎች ጋር በምንም መልኩ አያያዝም ብለው ነበረ። እንዲያውም በዚህ አካባቢ ለተከሰተው የሁከት ምንጭ አስመራ ነው እንዳሉም አይዘነጋም። ባለፈው ሳምንት መገባደጃ ላይ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ ውስጥ ስለተፈጠረው ሁከትና ስለደረሰው ጥፋት የድርጊቱ ተጠያቂዎች ግን ሌሎች ኃይሎች ናቸው ሲሉ ወንጅለዋል። የህዝቡን ተገቢ ጥያቄዎችና የወጣቶችን ፍላጎቶች አቅጣጫ ለማሳት የጸረ ሰላም ኃይሎችና ጥገኛ የጠባብነትና የትምክህት መረቦች ሴሎቻቸውን በማንቀሳቀስ በሰው ህይወት በህዝብና መንግስት ንብረት እንዲሁም ለዘመናት አብረው የኖሩ ብሔረሰቦችን ለማጋጨት ባደረጉት ጥረት ጉዳቶች ተከስተዋል። ሆኖም ህዝቡ የእነዚህን ኃይሎች እኩይ ዓላማ በአግባቡ በመረዳቱ እና ሂደቱን ለማስቆም በመነሳሳቱ ሁኔታውን ለማረጋጋት ችሏል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል። ሰብአዊ መብቶች ጉባኤ ዛሬ ይፋ ባደረገው ልዩ መግለጫው ላይ እንዳስታወቀው ግን መንግስት እስከ ዛሬ ለህዝቡ ጥያቄ የሰጠው ምላሽ ተገቢም በቂም ነው ብሎ አያምንም። መወሰድ አለባቸው ያላቸውን እርምጃዎች ይዘረዝራል። በተማሪዎችና በሕዝቡ ለቀረበው ጥያቄ መንግስት የተሰጠው መልስ በምንም መልኩና በማንኛውም መለኪያ በሰመጉ ተቀባይነት የሌለው መሆኑን፣ በተማሪዎችና በህዝቡ በተቀሰቀሰው ሰላማዊ የተቃውሞ ሰልፍ ሰበብ የህይወት፣ የአካል፣ የንብረት ጉዳት ያደረሱትና ጉዳቱ እንዲደርስ ያዘዙት ኃላፊዎች በአስቸኳይ ለህግ እንዲቀርቡ በተማሪዎችና በህዝብ ሰላማዊ ሰልፍ ምክንያት የታሰሩ በርካታ አስረኞች በአስቸኳይ እንዲፈቱ ለወደፊቱም በተማሪዎችና በህዝቡ ለሚነሱ ሰላማዊ ሰልፎችና ጥያቄዎች መንግስት በህገ መንግስቱ ድንጋጌዎች መሰረት ሰላማዊ ምላሽ እንዲሰጥም ጥሪ ያቀርባል። ባለፈው ሳምንት የኦሮሞ ፌዴራሊስት ኮንግሬስ ባሰራጨው መግለጫ ድርጅቱ ባለው መረጃ መሰረት በኦሮሚያ ይህ ቀውስ ከተቀሰቀሰበት ጊዜ አንስቶ የሟቾች ቁጥር 270 እንደደረሰ ገልጿል። በመንግስት በኩል ግን በአሁኑ ወቅት የሚጠቀስ ቁጥር የለም። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በቅርቡ እንዳሉት ከሆነ የኢትዮጵያ ሰብዓዊ መብቶች ኮሚሽን ይህን ቁጥር ያሳውቃል ተብሎ ይጠበቃል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አራት ወራትን ያስቆጠረው የኦሮሚያ ተቃውሞ አሁንም በአንዳንድ አካባቢዎች እንደቀጠለ መሆኑን ዘገባዎች እየጠቆሙ ነው። ትላንት ማምሻውን በሐዋሳ ዩኒቨርሲቲ ተቃውሞ እንደነበርና ተማሪዎች መታሰራቸውን የአይን እማኝ መሆኑን ያመለከተ አንድ ተማሪ ገልጿል። የዩኒቨርሲቲው ፕሬዚደንት በበኩላቸው ተቃውሞ ያሰሙት ተማሪዎች ቁጥር ከሰላሳ እንደማይበልጥ ይናገራሉ። በተያያዘም በጉጂ ዞን ሊበን ወረዳ ከተለያዩ ቀበሌዎች ሰዎች እየታሰሩ መሆኑን ነዋሪዎች ይናገራሉ። የክልሉ ፖሊስ ምንም የታሰረ ሰው የለም ይላል። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳና ሶራ ሀሌካ ያጠናቀሩትን ዘገባ ጽዮን ግርማ ታቀርበዋለች። በሀሳ ዩኒቨርሲቲ ትላንት እሁድ ማምሻውን ወደ ሶስት መቶ የሚጠጉ የኦሮሞ ተማሪዎች ተቃውሞ ማሰማታቸውን ተቃውሞ እያሰሙ በነበረበት ወቅት የክልሉ ፖሊስ ወደ ግቢው ገብቶ ድብደባ እንደፈጸመባቸውና ወደ ሀያ አምስት ሰው እንደታሰረ ስሙንና ማንነቱን መግለጽ ያልፈለገ አንድ የዩኒቨርሲቲ ተማሪ ተቃውሞ ከምን እንደተነሳ ሲናገር የመላው ኢትዮጵያ ስፖርት ውድድር ነበር። ከዛ ልጆቹ እዛ ጋር ተሰባስቦ የኦሮሞ ተማሪዎች ማለት ነው ብዛታችን ሶስት መቶ አካባቢ ይሆናሉ። የጨፈሩ መጡ። ከዛ ግቢ ውስጥ ገብቶ ወዲያው ጭፈራው ወደ ተቃውሞ ተቀየረ። ዋነኛው ጥያቄያችን መንግስት ስህተት መሆኑ አምኖ በተቀበለው ማስተር ፕላን ምክንያት የታሰሩት አክቲቪስቶች እና ተማሪዎች፣ እንዲሁም በየቦታው ታስሮ ያሉት ሰዎች እንዲለቀቁ እና በማስተር ፕላኑ ምክንያት የተገደሉ ሰዎች ካሳ እንዲከፈልላቸው ነው ጥያቄ ነው። ከዛ የክልሉ ፖሊስ ገባ የያዙት ዱላ ሊደበድቡን ጀመሩ። ሮጦ ለማምለጥ ሞከሩ። ብዙዎቹ አመለጡ። ያ ማምለጥ ያልቻሉት ደግሞ ሀያ ስድስት የሚሆኑት ልጆች እስር ቤት ነው ያሉት። ተደብድቦም እና ሲሮጡ ወድቆም የቆሰሉት አሉ። በቅርብ ጊዜ ከሰምስተር እረፍት ስለተመለስን ትምህርት ብዙም አልተጀመረም። ዛሬ የጀመሩት ደግሞ ገብቶ የተማሩት አሉ። የአፋን ኦሮሞ ዝግጅት ክፍል ባልደረባ ጃለኔ ገመዳ የሀዋሳ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ዮሴፍ ማሞ በዚህ ጉዳይ ላይ አስተያየታቸውን እንዲሰጡ አነጋግራቸው ነበር። ሀያም አይሆኑም እንኳን ሀያ ታሰሩ። ጠቅላላ የወጡት ማታ ወደ ሶስት አካባቢ ሀያም አይሞሉም፣ ሀያ ሰላሳ አምስት አካባቢ ናቸው። ትንሽ ናቸው። እኔም እዛ በቦታው ላይ ስለነበርኩ እየታሰረም የለም እዛ እዛ ወዲያውኑ እዛ የተለቀቁት የተመጣ የተደበደበ ምንም የለም። እንግዲህ አይኔ ነው የሚያየው፣ እዛ ነበርኩኝ። የፖሊስ ኃይል አልመጣም። መቷል መቷል። እሱ መጣ። ሲመጣ ልጆቹ ራሳቸው በቃ ተበተኑ። ምን ነበር ሲያሰሙ የነበሩት? ያው ዝም ብለው እንግዲህ በኦሮምኛ ነው። እኔ ኦሮምኛ አልችልም። ያው ትንሽ እንደመፈክር ምናምን ምናምን አደረጉ። ምን ይመስላል መንፈሱ? መንፈሱ ያው ይሄ በኦሮሚያ ያለውን ሁኔታ ይመስለኛል እንግዲህ እንጂ ሌላ ምንም አላደረጉም። ኦልሞስት ይሄ ሁሉም የሆነው ሃያ ሰላሳ ደቂቃ አይሞላም። ትዕይንቱ በጣም ትንሽ ቁጥር ነበር የጀመሩት አስር አስራ አምስት የሚሆኑ ከዛ ያን ያህል እንት ሲሉ ተማሪ ሊሰባሰብም አልቻለም። እንግዲህ እዛው ነበርኩ። ምንም የተደበደበ የለም ተማሪዎቹ እራሳቸው ተበታተኑ። አለቀ በቃ ትይንቱ። ታዲያ ችግር የማይፈጥር ከሆነ የግቢው ጥበቃ እያለ ፖሊሶች ለምን መጡ? አሀ ቆዩ ተበተኑ ብለን እኛም ስንል እምቢ ስላሉ ነው ሳያ ተማሪ ወይ ሰላሳ እርስዎ እንደሚሉት የግቢው እንትን ተመለሱ ሊላቸው ይችል ነበር። እምቢ አሉ። እምቢ አሉ እኮ ነበርኩ ሰላሳ አምስት አይበልጡም። እምቢ አሉ። ከዛ ድምጻቸው የማታ ስለሆን ድምጽ ይሰማል እያየናቸው እኮ ፊት ለፊት እና ያው ግቢውንም ረጥተን ስላሉ መጣ። ሲመጣ ራሳቸው ተበተኑ። ግን እነሱ የሚሉት የታሰሩት ትላንት ሌሊት እዛው ግቢ ውስጥ ቦታ አለ፣ እዛ ነው። ዛሬ ግን ከግቢ ውጭ ተወሰዱ ነው የሚሉት። ትላንት እኔ እዛ እያሉ የታሰረ ተማሪ አላየውም። እኔ እና እሱን የማውቀው ነገር የለም አሁን በተያያዘም በጉጂ ዞን በሊበን ወረዳ ነዋሪዎች ከገጠር ቀበሌዎች ሳይቀር እየተያዙ እየታሰሩ እንደሆነ በአካባቢው የሚኖር አንድ ነዋሪ አስረድቷል። ስሙ እንዲጠቀስ ያልፈለገ ነዋሪ ከሶስት ሳምንት በፊት በተደረገ ሰላማዊ ሰልፍ ተሳትፋችኋል የተባሉ ሰዎች ከየቤታቸው እየተፈለጉ እየታሰሩ መሆኑን ይናገራል። ብዙ ቀን እየተርተረ ነው። በየቀኑ እየመጣ እየመጣ እየተርተረ ነው። ገና እየተፈለገ ነው። ብዙ ቡልቡል፣ ተካቀላ፣ ስሚንቶ፣ አዴታ ቆራቲ በገጠር ገበያ አካባቢ ውስጥ ሁም አብዛኛውን በጣም እየተፈለገ ሰው ያለው ወደ አስራ ዘጠኝ ሰው በዛሬው እለት ከእስር እንደተለቀቀ ይኸው ነዋሪ ገልጾ ወደ ሰላሳ ሰው እንደሚቀርና አሁንም ፍለጋው እንደቀጠለ ይገልጻል። የሊበን ወረዳ ፖሊስ መርማሪ አቶ ተሾመ ቃሊቻ በበኩላቸው ስለ ሁኔታው ተጠይቀው ምንም የታሰረ ሰው የለም ብለዋል። ተከታዩ መጽሔት ዘገባ ወደ አዲስ አበባ ይመልሰናል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ በኢትዮጵያ የተከሰተውን የረሃብ ወይም የድርቅ አደጋ ለማቃለል በሚደረገው ጥረት የሚረዳ ቡድን ባለፈው ሳምንት ወደ ኢትዮጵያ እንደላከ የአገልግሎት ሥራ አስኪያጇ ጊል ስሚት ገልጠዋል። ኢትዮጵያ ውስጥ ኤልኒኞ በተባለው የአየር ጠባይ ለውጥ ሳቢያ የተከሰተው ድርቅ ከዚህም የከፋ አደጋ ከማስከተሉ በፊት ለመቆጣጠር የሚቻልበት ስራ እንደተጀመረ ኢትዮጵያ የገባው የዚህ ቡድን መሪ ጆናታን አንደርሰን ለአሜሪካ ድምጽ ራዲዮ ገልጠዋል። እስካሁን ባለው ጊዜ በድርቁ ሳቢያ የሞተ ሰው እንደሌለ፣ የቁም እንስሳት ግን መሞታቸውን ሚስተር አንደርሰንን ጠቅሶ የትግርኛው ክፍል ባልደረባችን በትረ ስልጣን ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳሀዬ ይዛ ቀርባለች። ዳርት በሚል የእንግሊዝኛ አህጽሮት የሚታወቀው በውጭ ሀገራት የተከሰቱ ቀውሶችን በማስወገድ ተግባር የሚረዳ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ክፍል የከፋ ሁኔታ ከመፈጠሩ በፊት የድርቁን ሁኔታ ለመቆጣጠር ወደ ኢትዮጵያ እንደተላከ የቡድኑ ምክትል ኃላፊ ጆናታን አንደርሰን ገልጸዋል። ወደ ኢትዮጵያ የተላኩት ሰዎች 14 ሲሆኑ የቡድኑ አባላት ቁጥር እንደ አስፈላጊነቱ ሊጨምርና ሊቀንስ እንደሚችል አክለው ተናግረዋል። የቡድኑ አባላት በሰብአዊ ረድኤት የረጅም ጊዜ ልምድ ያላቸው ሰዎች፣ የሎጂስቲክስ ድጋፍ የሚሰጡ ቴክኒካዊ አማካሪዎችና የቀንድ ከብት ባለሙያዎች እንደሚገኙባቸው ጆናታን አንደርሰን ተናግረዋል። አንደርሰን ቡድኑ ባለፈው ሳምንት ኢትዮጵያ ከገባ ወዲህ ስላከናወናቸው ተግባሮች ገልጸዋል። ጥናት አካሂደናል። በአሁኑ ወቅት ኢትዮጵያን የገጠማት ድርቅ በአምሳ ዓመታት ውስጥ ባልታየ አይነት የከፋ ነው። ድርቁ የተከሰተው ትግራይን፣ አፋርን፣ የአማራ ክልልን፣ የደቡብ ህዝቦችን፣ የሶማሌ ክልልንና ኦሮሚያን ባካተቱ ስድስት ክልሎች ነው። ብዙ የቀንድ ከብቶች መሞታቸውን ለማየት ችለናል። የምግብና የሚጠጣ ውሃ እጥረትም አለ። ከመኖሪያ መፈናቀልም እያስከተለ ነው። በኢትዮጵያ የተከሰተው ድርቅን በሚመለከት እስካሁን ባለው ጊዜ በተደረገው ጥናት መሰረት ሰዎች በድርቁ ምክንያት የተጎዱ ቢሆንም የሞቱ ሰዎች መኖራቸውን የሚያሳይ ምልክት እንደሌለ የገለጹት ጆናታን አንደርሰን እስካሁን ባለው ጊዜ የበዛ እርዳታ ያቀረበው የዩናይትድ ስቴትስ መንግስት እንደሆነ ጠቁመዋል። በውጭ ሀገራት የተከሰቱ ቀውሶችን በማስወገድ ተግባር የሚረዳ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ክፍል ዳርት በኢትዮጵያ ለሚያስፈልገው ስራ ከ530 ሚሊዮን ዶላር በላይ እንደተመደበለት አንደርሰን ገልጸዋል። ይህ የተመደበው ገንዘብም ቡድኑ ከመላኩ በፊት ሲሰራበት እንደቆየ፣ የዚሁ ቡድን ኃላፊነትም የተጀመረውን ስራ ማቀላጠፍ መሆኑን አንደርሰን ጨምረው ገልጸዋል። ዩናይትድ ስቴትስ እስካሁን ባለው ጊዜ የለገሰችው 400 ሚሊዮን የወጣበት የምግብ ረድኤት ለአራት ሚሊዮን ተረጂዎች ተከፋፍለዋል። በበቂ ምግብ ጉድለት ለማቀቁ ልጆችና ለነፍሰ ጡር ሴቶች እርዳታ እየተደረገ ነው። የውሃ ጉድጓድም እየተቆፈረ ነው። ውሃ ለሚያስፈልጋቸው እንዲዳረስም እየተደረገ ነው። አርሶ አደሮች ዝናብ ሲገኝ የሚዘሩት እህልንም እያቀረብን ነው ሲሉ የቡድኑ ምክትል ኃላፊ አንደርሰን ገልጸዋል። ዩናይትድ ስቴትስ የለገሰችው መጠን በኢትዮጵያ የተከሰተውን ከባድ ድርቅ ለማቃለል ከሚያስፈልገው ገንዘብ ጋር ሲወዳደር ያነሰ ስለሆነ ጥረታችሁ በገንዘብ እጥረት ምክንያት እንዳይሰናከል ስጋት አይኖርምን ለሚለው ጥያቄ አስፈላጊ ጥያቄ ነው። የኢትዮጵያ መንግሥትና የሰብአዊ ረድኤት ድርጅቶች ምን ያህል ገንዘብ እንደሚያስፈልግ አስታውቀዋል። አስር ሚሊዮን የሚሆኑ ሰዎች አስቸኳይ ጊዜ የምግብ እርዳታ የሚጠብቁ ናቸው። ተጨማሪ ስምንት ሚሊዮን ደግሞ የምግብ ዋስትና የላቸውም። ሁለት ሚሊዮን የሚሆኑ ህጻናት በምግብ እጥረት የማሰኑ ናቸው። አራት መቶ አምሳ ሺህ ህጻናት ደግሞ ከባድ የምግብ እጥረት ገጥሟቸዋል። የሚያስፈልገው ገንዘብ አንድ ነጥብ አምስት ቢሊዮን ዶላር ነው። ያለው በጀት ግን ግማሹ ብቻ ነው። ስለሆነም የሚያስፈልገው ገንዘብ እስካሁን ከተሰጠው የበዛ ነው። ተጨማሪ የውጭ ረድኤት ያስፈልጋል ማለት ነው። ኢትዮጵያ ውስጥ ለሁለት ዓመታት ተኩል ያህል በሰብአዊ ረዴት ዘርፎች እንደሰሩ የተናገሩት አንደርሰን የዩናይትድ ስቴትስ ቡድን መሪ ግን ለብዙ ዓመታት በኢትዮጵያ እንደሰሩ የቡድኑ አባላት የሆኑ ኢትዮጵያውያንም እንዳሉበት አንደርሰን ሳይገልጹ አላለፉም። የድርቁን ችግር በማቃለል ተግባር ለመርዳት የሚፈልጉ ካሉ ዳብልዩ ዳብልዩ ዶት ሲአይዲአይ ዶት ኦርግ በሚል ድረገጽ ውስጥ ገብተው ኢንፎርሜሽን ለማግኘት እንደሚችሉ ጆናታን አንደርሰን ገልጸዋል። በውጭ ሀገራት የተከሰቱ ቀውሶችን በማስወገድ ተግባር የሚረዳ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ክፍል ከባድ አውሎ ነፋስን ርዕደ ምድርንና ድርቅን የመሳሰሉ ቀውሶች በደረሱባቸው የዓለም ሀገሮች የሚረዳ ተቋም ነው። ወደ ተከታዩ የመጽሔት ርዕስ ስንሻገር የሶሪያ የሰላም ድርድር ዛሬ እንደገና ተጀምረዋል። ይሁን እንጂ ይህንን በአካባቢው ሰላምና መረጋጋት የመፍጠር ጥረት ክፋት አሳቢዎች ሊያደናቅፉት ውስጥ ውስጡን ጥረት ሊያደርጉ እንደሚችሉ ስቴፋን ዲሜትስቱራ አስታወቁ። የተባበሩት መንግስታት የሶሪያ ጉዳይ ልዑክ ዲ ሚስቱራ እንዲህ አይነቶቹ ጥረቶች እንዲያውም ይበልጥ እንደሚያጠነክሯቸውና ለአውዳሚው ጦርነት የፖለቲካ መፍትሄ ለማስገኘትም በጽናት እንዲሰሩ እንደሚያደርጓቸው ነው የገለጡት። ድርድሮቹ እየተካሄዱ ካሉባት ጄኔቫ ሪፖርተራችን ሊሳ ሽላይን ያስተላለፈችውን ዘገባ ዝርዝር ሰለሞን አባት ይዞ ቀርበዋል። የሶሪያ ተፋላሚ ወገኖች ፊት ለፊት ተገናኝተው ለመነጋገር አሻፈረን እያሉ ነው። በመሆኑም ሁለቱንም ለማቀራረብ እየጣሩ ያሉት የመንግስታቱ ድርጅት መልእክተኛ ስቲቨን ዴሚስቱራ የአንዱን ሐሳብ ወደ ሌላው፣ የዚያኛውንም ወደዚያኛው እየወሰዱ የማሸማገሉንና የመመካከሩን ሥራ እያከናወኑ ነው። ሁኔታው ትርጉም ያላቸውን ጭብጦች እያነሱ ለመምከር እክል እንደማይፈጥርባቸው ልዑኩ ተናግረዋል። ንግግሮቹ ሶሪያን ማስተዳደር አዲስ ህገ መንግሥት መቅረጽ፣ በመጪው አንድ ዓመት ከመንፈቅ ውስጥም የችግሮቹ ሁሉ መፍቻ እናት ብለው የጠሩትን የሽግግር መንግሥት መምረጥ በሚቻልባቸው ሁኔታዎች ላይ ነው የሚመክሩት። ቀደም ያሉት ንግግሮች የተስተጓጎሉት የፕሬዚደንት ባሻር አል አሳድ እጣ ፈንታ ወይም ቦታ ምን ይሁን በሚል ጥያቄ ላይ ወገኖቹ መንታ መንገድ ላይ በመለያየታቸው ነው። የአሳድ ጉዳይ ጥያቄ ውስጥ ሊገባ አይችልም፣ የሚሉት የመንግስቱ ተደራዳሪዎች በተባበሩት መንግስታት ድርጅት የበላይ ክትትል የሚደረግን ምርጫ ሐሳብ አይደግፉም። ተቃዋሚዎቹ ደግሞ አሳድ የሚባሉ ሰው በአዲሱ መንግስት ውስጥ ማየትም መስማትም አንፈልግም ሲሉ ቆይተዋል። ከዚህ ዛሬ ከተጀመረው ንግግር ጋር ተያይዞ በጉዳዩ ላይ ደሚስቱራ ሐሳብ ከመስጠት ቢቆጠቡም፣ ችግሮች ግን ሊኖሩ እንደሚችሉ አልሸሸጉም። በዚህና በመጪዎቹም የድርድር ዙሮች የመነጋገር ፍላጎት እንደሌላቸው የሚጠቁሙ ምልክቶችን ካላየን፣ በእርግጥም ይኖራሉ ብለን አንጠብቅም። ጉዳዩን የሶሪያ ድጋፍ ዓለም አቀፍ ቡድን ተባባሪ ሊቃና መናብርቱ ወደ ሆኑት ተጽዕኖም ወዳላቸው ወደ ሩሲያና ወደ አሜሪካ እንዲሁም ወደ የጸጥታው ጥበቃ ምክር ቤቱ እንወስደዋለን። ድርድሮቹ መሥራት አለባቸው ብለው እንደሚያምኑ ዴሚስቱራ ገልጸዋል። ጦርነቱ እጅግ አሳዛኝና አስፈሪ ጉዳት ማድረሱን አስታውሰዋል። ባለፉት አምስት ዓመታት የጦርነት እሳት የ250 ሺህ ሰው ሕይወት መብላቱን ተናግረዋል። ከ6.5 ሚሊዮን በላይ ቁጥር ያለው ሰው በሀገር ውስጥ ተፈናቅሏል። ግማሽ ያህሉ ሕፃናት ናቸው። ከሦስት ሚሊየን ሚሊዮን በላይ ሰው ደግሞ ወደ የጎረቤት አገሩና ርቆም ተሰዷል። ዛሬ እንደገና የተጀመረው የድርድር ሂደት ለሶሪያ መጻኢ ዕጣ ብቸኛ ተስፋ ነው ይላሉ ዴሚስቱራ። ሌላ አማራጭ የለም። ይህ ካልሰራ በዚህ እንሄዳለን የሚባልበት የክት መንገድ የለም። እኔ የምረዳው ብቸኛው ተለዋጭ መንገድ የጦርነት መንገድ ነው። ወደ ጦርነት ከተገባ ደግሞ ከቀደመውም የከፋ ሊሆን ይችላል። የአሁኑ የድርድር ዙር የሚጠናቀቀው የፊታችን መጋቢት 15 ነው። ከዚያ በኋላ ደግሞ ከአንድ ሳምንት እስከ አስር ቀናት ከሚሆን ጊዜ በኋላ ይቀጥላል። በጠቅላላው የሶስት ዙር ድርድሮች ይኖራሉ ብለው እንደሚያስቡ ስቲቨን ደሚስቱር አመልክተዋል። በእርግጥ አሉ የመንግሥታቱ ድርጅት መልእክተኛ ያኔ ስምምነት ላይ አይደረስም፣ ለሰላም የምናደርገው ጉዞ ግልጽ መሪ ካርታ ግን ይኖረናል። አድማጮች የምትከታተሉት በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነፃዊ ስልክ መስመር 202 205 9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቶች እናሰማለን። አይ፣ ሰለሞን እባላለሁ ከካናዳ ቶሮንቶ ነው የሚደውለው። ትዝበላቸው በግሌ በጣም ማደንቃት ጋዜጠኛ ነች። ህግ ባለሙያዎች ብላ ዶክተር መሀሪ ዶክተር ገብሬና ዶክተር ካሳን ብርሃኑን ኢንተርቪው ያደረገቻቸውን አዳምጫለሁኝ ሰዎቹ በእውነት መልሶቻቸው በሙሉ ከነቴታዳ ነው እና ከኃይለማርያም ደሳለኝ ጋር ምንም ልዩነት የሌለው የካድሬ መልስ ነው የሰጡት። እና ለማንኛውም መልካም ቃል ስላሟል ቮይስ ኦፍ አሜሪካ እንደምን አላችሁ። በአስራ አንድ ሶስት ሁለት ሺ ስድስት ማታ ላይ የተላለፈው የወያኔ ጠቅላይ ሚኒስቴር ኃይለማርያም ሪፖርት ላይ አስተያየት ለመስጠት ነው። ወያኔ መቼ ነው የኢትዮጵያን ሕዝብ ይቅርታ የሚጠይቀው? ሀያ አምስት አመታት ያጠፋ ወያኔ ዛሬ ምን ታይቶት ነው ህዝቡን ይቅርታ እንጠይቃለን የሚሉት? ይህ በይቅርታ የሚታለፍ ጉዳይ አይደለም። ምክንያቱም ግልጽ ነው ወያኔ መልኩን በመቀያየርና ስልቱን በመለዋወጥ ዘላለም ዓለም ለመኖር ስል ይህንን ዘዴ አወራ። ለመሆኑ የሀገሪቱ ጠቅላይ ሚኒስትር ሳያውቁ አንድም እርምጃ አይወሰድም። እኔ ከደሞ ንጹህ ነኝ ለማለት ይፈልጋሉ ኃይለማርያም ደሳሌን። ታዲያ የጠፋ የሰው ህይወት በምንም መተካት አይቻልም። በገንዘብ የምንተካ ህይወት የሌላቸው ነገሮች ብቻ ነው። ኃይለማርያም ለአፋቸው እንኳን ትንሽ አይከብዳቸውም። ሁኔታው አዲስ ነገር አይደለም። ለዚህ ነው ለሰው ህይወት ክብደት የማይሰጡት። እኔ የግሌን አስተያየት የምሰጠው ወያኔ ወንበሩን በግሉ አልገዛም። ስልጣንና አገሪቱ የሰፊ የኢትዮጵያ ህዝብ ነው እንጂ ወያኔ ብቻ እንደ ግል ይዞታ ይዞ አልወርድም ሳይሆን በሰላም ስልጣኑን ለኢትዮጵያ ህዝብ መስጠት አለበት። ጥሩ መሪው እግዚአብሔር እስጠን ጸጋ ወልደ ስፋው ከተባበሩት አረብ ኤሚሬቶች ሄሎ፣ ትናንት ስትልኝ። የቪኦኤ አዘጋጆች አዘጋጆችና እድምተኞች በሙሉ ፍቅረ ስላሴ ከካናዳ ነው የሚደውለው። ጠቅላይ ሚኒስትር ባለፈው ከሶስት ቀን በፊት የሰጡትን ንግግር አድምጫለው። አሁን ሳስበው ጠቅላይ ሚኒስትር ታምራት ከዚህ በፊት እኮራት አታድለኝ ብለው ከስልጣናቸው እንደወረዱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተጠያቂ ነኝ ብለው ከስልጣን ይወርዱ አስቦ ይሆን እንዴ? እባክዎ ጠቅላይ ሚኒስትር በድፍረት አገራዊ ቅጠርተው ኢትዮጵያን ወደ ተሻለ ቦታ ለመምራት ሁኔታዎችን ቢያምቻችሁ ይሻላል። አመሰግናለሁ። አስተያየቶቻችሁን ያደረሳችሁና አድማጮች እናመሰግናለን። የምሰሙት ሙዚቃ እንደሚጠቁመው አሁን ደግሞ ወደ ፌስቡክ ገጻችን የእናንተ ድምፆች ነው የምንወስዳችሁ። አዎንታዊ ፋይዳ ያላቸው ውይይቶችን ለማበረታታት በወቅታዊ ርዕሰ ጉዳዮች ዙሪያ በሚነሱ ጥያቄዎች የዛሬውን ላስታወስና ከአስተያየቶቻችሁ ጥቂቱን መልሰን እናጋራችሁ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያና በሌሎች የሀገሪቱ ክልሎች ለተፈጠረው የሕዝብ ቅሬታ መንግስታቸውና ፓርቲያቸው ሙሉ ኃላፊነት እንደሚወስዱ ባለፈው ሳምንት መገባደጃ ማስታወቂያቸው ይታወሳል። በእርሷ አስተያየት ይህ ኃላፊነት በምን ይተረጎማል? መንግስት ይህን ካለስ ምን እርምጃ መውሰድ አለበት? በሚል ለቀረቡት የመነጋገሪያ ሀሳቦች በርካታ አድማጮቻችን መልስ ሰጥታችኋል። አቶ ገብረስላሴ ጌታሁን የመልካም አስተዳደር ችግር መፈታት አለበት። የኢህአዴግ ባለስልጣናት ሚኒስትሮች በአገር ውስጥ በየዞኑ በየወረዳው ህዝብን ሰብስበው ከህዝብ አንደበት አዳምጠው መፍትሄ መስጠት አልፈለጉም። ህወሓት ኢህአዴግ የህዝብ ቅሬታን ያዳምጥ፣ ብሔራዊ እርቅ አገር ሽማግሌ ይቋቋም፣ የታሰሩ ሰላማዊ ታጋዮች ይፈቱ፣ ይቅርታ ይደረግ። አቶ ተስፋዬ በቀለ ደግሞ ይህ መደነቅ ያለበት በሳል የችግር መፍቻ የመጀመሪያ እርምጃ ነው። ከስህተት መማር እኮ አርቆ ሀሳቢነት ነው። ሊበረታታ እንጂ ሊወቅስ አይገባም። ሙጎ ሙጎ የተባሉ ሌላው አድማጫችን የሞቱት ይመለሳሉ? አርቆ ማሰብስ ከመግደል በፊት ቢሆን እውነትም ብስለት ነበር ሲሉ ይመልሳሉ። ኢሳያስ ታደሰ የተባሉ ሌላው አድማጫችን መሆን የሚገባው ሀገራዊ እርቅ እንዲደረግ አምኖ በጊዜ ወደ ተግባር በመግባት አገሪቱን ማዳን ነው ከጥፋት ስለዚህ በየግንቦት ሃያው ከጠላት ጋር በነበረው ውጊያ የሚለው አነጋገር መቆም አለበት። ምክንያቱም ጠላቶች የተባሉትን ቤተሰቦች ኢትዮጵያዊ ነው እና ብለዋል። አቶ ተመስገን ሀይሉ የተባሉ ሌላ አድማጭ ኃላፊነት ከተሰማው በሃይማኖትም ሆነ በፖለቲካው ዘርፍ ለነጻነታቸው ሲታገሉ እያፈሰ በየማጎሪያ ቤቱ ሰቆቋ የሚፈጽምባቸውን ዜጎች ይፍታ፣ በተለያዩ ክፍሎች በጸጥታ ኃይሎች ለገደሏቸውና ላስገደሏቸው ካሳይክፈሉ ካልሆነ በህዝብ ላይ ማሾፍ ነው ብለዋል። አስተያየቶቻችሁን ያደረሳችሁን እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን የሳምንቱ ቀዳሚ ቅንብር ስፖርት። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ ስፖርት ሩጫ ውድድር ኢትዮጵያዊቷ ወርቅነሽ ደገፋ በትላንቱ ከሮም ኦስቲያ ግማሽ ማራቶን ድል ተቀዳጅታለች። የወንዶቹን ኬንያዊው ሰለሞን ኪርዋ የጎ አሸንፏል። በባርሴሎና ማራቶን በሴቶቹ የስፔኗ ቫለሪ አይቤ ቀድማ ገብታለች። የወንዶቹን ኢትዮጵያዊው ዲኖ ሰፊር አሸንፏል። በእግር ኳስ የአፍሪካ ክለቦች ሻምፒዮና ቅዱስ ጊዮርጊስና ቲፒ ማዜምቤ እኩል ሁለት ለሁለት ተለያይተዋል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። አትሌት ወርቅነች ደገፋ የትላንቱን ከሮም ኦስቲያ ግማሽ ማራቶን አሸንፋ ስትገባ ያስመዘገበችው ጊዜ አንድ ሰዓት 7 ደቂቃ ከ08 ሴኮንድ ነው። ውድድሩን በአብዛኛው ስትመራ የቆየችው ኬንያዊቷ ኪሩዋ ዬጎ በሁለተኝነት አጠናቃለች። ሌላይቱ የኬንያ ሯጭ ማግዳሌን ማሳይ ሦስተኛ። የወርቅነሽ ሰዓት በዚህ ውድድር ሁለተኛው ፈጣን ጊዜ ተብሎ ተጽፏል። በ ፍሎረንስ ኪፕላጋት ከኬንያ ካስመዘገበችው 1 ሰዓት 6 ደቂቃ ከ38 ሴኮንድ ቀጥሎ ማለት ነው። ከራሷ የቀድሞ ፈጣን ጊዜ ላይም 6 ሴኮንዶች አሻሽላለች። ወርቅነሽ ደገፋ በትላንትናው ዕለት በማሸነፌ ተደስቻለሁ፣ ባስመዘገብኩት ሰዓትም ኮርቻለሁ። ከቀጣይ ውድድሮቼ በፊት ጥሩ እና በጣም ጠቃሚ ሙከራ ሆኖኛል፣ ስትልም አስረድታለች። ወርቅነሽ አሸንፋ ከገባች በኋላ ለጋዜጠኞች ስትናገር በትላንቱ የሮም ኦስቲያ ግማሽ ማራቶን ከ13,000 በላይ ሯጮች ተሳትፈዋል። በመግቢያ ላይ እንደገለጽኩት ደግሞ በዚህ ውድድር የወንዶቹን ቀድሞ በአንደኝነት የጨረሰው ኬንያዊ ሶሎሞን ኪሩዋ የጎነው 58 ደቂቃ ከ44 ሴኮንድ ነው። ጊዜው በ2013 ዊልሰን ኪፕሮፕ ካስመዘገበው የኮርሱ ፈጣን ሰዓት ላይ 31 ሴኮንዶችን አንስቶለታል። ሊዮናርድ ኪፕሮች ሁለተኛ፣ ሬሚ እንዲዋ ሊሞ ሦስተኛ። ወደ ባርሴሎና ማራቶን ስንሸጋገር የሴቶቹን የስፔኗ ቫለሪ አይቤ በ2፡25፡26 አንደኛ፣ አይናለም ካሳሁን ከኢትዮጵያ ሁለተኛ፣ ሞቱ መገርሳ አሁንም ከኢትዮጵያ ሦስተኛ መውጣታቸውን እናገኛለን። ከኮርሱ በተቃራኒ ይነፍስ የነበረው ኃይለኛ ነፋስ ውድድሩን እንዳከበደው ተዘግቧል። በወንዶቹ የመጀመሪያዎቹ አጥቂዎች ሦስት የኢትዮጵያና አራት የኬንያ ሯጮች ነበሩ ዲኖ ሰፊር፣ አበጃ አያናና አብዲ ፉፋ ከኢትዮጵያ ኪፕቹምባ ሉካ ሮቲች ፒዩስ ኪፕሮፕና አልበርት ኮሪር ከኬንያ የነበሩ ዋና ተፎካካሪዎች። በመጨረሻው ዲኖ ሰፊር ከኢትዮጵያ በ2 ሰዓት 9 ደቂቃ ከ31 ሴኮንድ በአንደኝነት ጨርሷል። ኮሪር ሁለተኛ፣ ኪፕ ኪፕቹምባ ሶስተኛ። የትላንቱን የባርሴሎና ማራቶን 10899 ሯጮች አጠናቀዋል። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል። የምወስዳችሁ ትናንት በባህር ዳር ስታዲየም ቅዱስ ጊዮርጊስና ቲፒ ማዜምቤ እኩል ሁለት ለሁለት የተለያዩበትን ጨዋታ ያስቀድማል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የ2016 የአፍሪካ ክለቦች ሻምፒዮንስ ሊግ የመጀመሪያ ማጣሪያ ትናንትናና ከትናንት በስቲያ በተለያዩ የአፍሪካ ከተሞች ተካሂደዋል። ትናንት በወቢቷ የባህር ዳር ከተማ በኢትዮጵያዊ ቅዱስ ጊዮርጊስ እና በኮንጎ ዲሞክራቲኩ ቲፒ ማዜምቤ መጀመሪያ ማጣሪያ አድርገው አልተሸናነፉም። ሁለት ሰዓታ ተለያይተዋል። በሜዳው እና በደጋፊዎቹ ፊት የተጫወተው ቅዱስ ጊዮርጊስ በመጀመሪያዎቹ ሀያ ደቂቃ ተጋጣሚውን በልጦ ተጫውቷል። በስልሳ ሺህ ህዝብ ተመልካች የተሞላው ስቴዲየም እጅግ ደምቆ አምሽቷል። ድጋፉንም አሳይቷል። የእለቱ ኮከብ በሀይሉ አሰፋ በቅጽል ስሙ ቱሳ ይባላል። ጨዋታው በተጀመረ አስራ አንደኛው ደቂቃ ላይ ከሀያ ሜትር መትሮ ደጋፊውን ያስጨፈረ ግሩም ድንቅ ጎል አስቆጥሯል። እንግዳው ቡድን ቀድሞ በተቆጠረበት ጎል ሳይረበሽ የጊዮርጊሶችን አጫዋወት ቀስ በቀስ እየለመደ አቻ የሆነባትን ጎል በዳንኤል ኦጂ አማካይነት ያስቆጠረውም ለእረፍቱ ሊወጡ ጥቂት ሰከንዶች ሲቀረው ነው። ከረፍት መልስ ማዝንቤዎች ጫና ፈጥረው ወደ ጊዮርጊስ ጎል የተሻማ ኳስ አቻሌ ታመነ አድን አለው ብሎ በግንባሩ ገልጾ በራሱ መረብ ላይ አሳርፏታል። ለማዝንቤ ሁለተኛዋ ጎል ይቺ ነች። በስልሳ ዘጠነኛ ደቂቃ ላይ ልማደኛው በሀይሉ ከቅጣት ምት ቀጥታ አክርሮ የመታት ኳስ ለጊዮርጊሶች ሁለተኛ ግብ ሆና ስትመዘገብለት፣ ስቴዲየሙን የመላው ተመልካች ወደር የሌለው ደስታውን አስተጋብቷል። ሜዳውን ሲያካምል ያመሸው ያመሻው በሀይሉ ከጨዋታው በኋላ እንደተናገረው የማይቻል የሚመስለው ሴቱላ ዘንጌ ላይ ሁለት እንዳገባል ሁሉ በመልሱ ጨዋታም ከሳምንት በኋላ ማለት ነው ሜዳው ድረስ ሄደን የማናሸነፍበት ምስናገር ምን ብለዋል? የአፍሪካው ሻምፒዮን የትቲላ ዘንድ ባለቤትና ሊቀመንበር ሚስትር ሞንስ ማቴንደ በቅዱስ ጊዮርጊስ አጨዋወት መደነቃቸውን ተናግረዋል። ከቅዱስ ጊዮርጊስ ለተደረገላቸው መስተንግዶ አመስግነው የመልካም መስተንግዶውን አቀፋ ምላስ ድርጅቶች ሀገራችን ሲመጡ እናሳያለን ብለዋል። ሊቀመንበሩ ቴፊማ ዘንበ ከሶስት ሳምንት በፊት የአፍሪካ ክለቦች ሻምፒዮን አሸናፊ ሀያል ቡድን ነው። ይሄ ነው ዘሬ በኩል ያለው ሰለሞን፣ አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አድማጮች ያለን ጊዜ ይኸው ነው። ለዛሬ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ገና ቆዩ። አድማጮች አሁን ሁለተኛው ሳምንታዊ ዝግጅት አፍሪቃ ነክ ርዕሶች የቤኒኑ ፕሬዝዳንት ታማስ ቤኒ ያይ የሀገሪቱን ህገ መንግስታዊ ድንጋጌ ተከትለው ሁለተኛው ፕሬዚዳንታዊ ስልጣን ዘመናቸው ሲያበቃ የሚተኳቸውን ሰው ለማስመረጥ ባለፈው ሳምንት እሁድ ምርጫ እንዲካሄድ በማድረግ በምሳሌነት ተጠቅሰዋል። በሌላ በኩል ግን የብሩንዲ የሩዋንዳ ና የኮንጎ ዴሞክራሲያዊ ሪፐብሊክን የመሳሰሉ መሪዎች ህገ መንግስታዊ ድንጋጌዎችን ስልጣን ለመቆየት በሚያስችላቸው አቅጣጫ በመለወጥ ለተጨማሪ የስልጣን ዘመን ራሳቸውን ሲያመቻቹ ቆይተዋል ይላል ያዳነች ፍሳዬ የዛሬው የአፍሪካ ነክርሶች ዶክተር ገላውዲዮስ አርአያ ባለፉት ጥቂት ወራት ስልጣን ዘመናቸውን ለማራዘም ስለሞከሩ የአፍሪካ ሀገራት መሪዎች በሚያስረዱበት ይጀምራል ፕሮግራሙ ባለፉት ሁለት ዓመታት በተለይ አንዳንድ የአፍሪካ ሀገሮች መሪዎች ለብዙ ጊዜ ስልጣን ኩርቻ ላይ ከቆዩ በኋላ ስልጣን ጊዜያቸውን በሬፈረንደም ለማራዘም ሞክረዋል ለምሳሌ ሩዋንዳ ፓወል ካጋሜ የቡሩንዲውም ፒየር ንኩሩንዚዛ ለሶስተኛ ጊዜ ለመመረጥ ሲሞክሩ አገሪቷ ወደ ብጥብጥና እርስ በርስ ጦርነት ነበር ያመራቸው። በተመሳሳይ መልኩ የኡጋንዳው ሙሴቬኒ ስልጣን ኩርቻ ላይ ከቆዩ ቆይተዋል። እንግዲህ የኮንጎ መሪዎችም እንደዛ ናቸው። በአንጻሩ ግን በምዕራብ አፍሪቃ ምርጫን አስመልክቶ የዲሞክራሲ ጭላንጭል ተከስተዋል ማለት እንችላለን። ለምሳሌ ለብዙ ጊዜ በስልጣን ላይ የነበሩት የቡርኪና ፋሶ መሪ ብሌዝ ካምፖሬ ከስልጣን እንዲወርዱ ተደርገዋል፣ አምና ማለት ነው። የናይጄሪያ መሪም ጉድላክ ዮናታን፣ እሳቸውም ከምርጫ ተሸንፈው፣ እንዲያውም አምነው ተቀብለው ከስልጣን ወርደዋል። እና መልካም የዲሞክራሲ ጭላንጭል በምዕራብ አፍሪካ እየታየ ነው። እና በኒንም ልክ እንደዛ ነው። አሁን የበኒኑ እንዲያውም በጣም ጥሩ የሚባለው የበኒኑ በርካታው የቤኒን ዜጎች ቶማስ ቦኒ ያዩን ለመምረጥ ተዘጋጅቶ ነበር። ነገር ግን እንደጠቀሽው በቤኒን ሕግ መሰረት ለሶስተኛ ጊዜ ሊመረጡ አይችሉም ስለተባለ ህዝቡም ይህንን ከሰማ በኋላ ከማመፅና አምባጋሮ ከመፍጠር ይልቅ ሕጉን ተከትሎ በሰላማዊ መንገድ እጅግ አመርቄና ስኬታማ የሆነ ምርጫ ነበር ያካሄደው። ይሄ በጣም በጣም በጣም በጣም ደስ የሚያሰኝ ነው። የሆነ ሆኖ ግን ሌሎች ለፕሬዚደንትነት ዕጩ ሆነው የቀረቡ ነበሩ። ለምሳሌ አንዳንድ ታዋቂ የድሮ የአይኤም ኤፍ አፍሪካ ዳይሬክተር የነበሩ አብዱላይ ቢዮ የሚባሉ ቲካና፣ የድሮ ጠቅላይ ሚኒስትር ፓስካል ኬፓኪ የሚባሉ እነሱም እነሱም ተወዳድረዋል። እንግዲህ ፓትሪስ ታሎን የሚባሉ ደግሞ ሀብታም ሰውዬ፣ በተለይ በጥጥ ምርት ሀብት ያከማቸው የታወቁ እነሱም ተሳትፈዋል። እንግዲህ ግን በጣም ደስ ከሚለው ነገር ቢኖር ሌሎች የአፍሪካ ሀገሮች እንግዲህ ትምህርት ያገኙበታል ብዬ ማምነው እኔ ከዚህ ከበኒኑ ፕሬዚደንቱ የተናገሩት ነው። ፕሬዚደንቱ አይቻልም ለሶስተኛ ጊዜ ተብሎ ከተነገራቸው በኋላ ሕጉን አክብረው በኒን ትልቅ ዲሞክራሲ ናት፣ እኔ ከሄድኩ በኋላ ዲሞክራሲያችን አንድ እርምጃ ወደፊት ይራመዳል፣ ሪፓብሊኩ ደግሞ አንድ የተዋሃደ ሀገር መሆኑን በማወቅ ነው ስልጣኑን ምተው አሉ። ደስ የሚያሰኝ ነው። እንግዲህ በውድድሩ የተሳተፉት ሰላሳ ሶስት ተወዳዳሪዎች ከመሆናቸው በላይ በብዛት ያፈሰ ተወዳዳሪ ያለ አይመስልም። እና ይሄ ራሱ ይህ ሁኔታ የምርጫው ሂደት ምን መልክ እንደነበረው ሊያሳየን ይችላል። በጣም ጥሩ እኮ ነው። እንደዛ ሲሆን አንደኛ የህዝቡ ተሳትፎ ያሳያል። ጫና አድርጎ ወይም በሀይል ምልክቶች እንዳልታዩ ነው የሚያሳየው። የምርጫ ዴሞክራሲው በጣም ጥሩ በሆነ መንገድ እየተመራ መሆኑን ነው የሚያሳየው የቤኒን ከሌላው በጣም ለየት የሚያደርገው እስካሁን ድረስ እንግዲህ ማን አሸናፊ እንደሆነ እንኳን ለማወቅ ያልተቻለበት ሁኔታ ነው የተፈጠረው። የማክልበት ነገር ቢኖር ጠቅላይ ሚኒስትሩ ላይኖል ዚንሱ ያሉት የምርጫ አጠቃላይ ሁኔታ አስመልክቶ ብለዋል፣ ኩራት ተሰምቶኛል። ምርጫው ዘመቻ ያለምንም ሁከት ከመካሄዱን ባሻገር ዲሞክራሲ በግብር የተተረጎመበት ነው ማለት ይቻላል አሉ። እኔም እንደዛ አድርጌ ነው የማየው እንግዲህ ሰላማዊ ሰልፍ የለ፣ ረብሻ የለ፣ ተቃውሞ የለ። እንግዲህ ቅድም ጠቀስ እንዳረጉት አፍሪካ ውስጥ ሙሉ በሙሉ የጨለማ አይደለም። ናይጄሪያ እና በሌሎችም እንደዚሁ ምርጫ ተካሂዶ በሰላም ተሸጋግረዋል። በናይጀሪያ በተለይ እንደ ትልቅ ነገር ነበር የታየው። በአንጻሩ ደግሞ ለምሳሌ ቡሩንዲ ያየ ነው በስልጣን ላይ ለመቆየት ባደረጉት ጥረትና ተጭበረበረ በተባለ ምርጫ ፕሬዚደንቱ ካሸነፉ በኋላ ሀገሪቱ ወደ ግጭትና ትርምስናት ያመራቸው እና ለማየት ቢሞከር እነዚህ መሪዎች ጭንቅላታቸው ውስጥ ያለው ስልጣናቸውን ከሀገሪቱ ሰላምና ደህንነት በላይ ያያሉ ማለት ነው ወይስ ምን ሊሆን ይችላል? እኔ እንዴት ነው ማየው? ይህን የቡሩንዲ አስመልክቶ ያው ልክ የሩዋንዳ አይነት ነበር የተሞከረው። ግን የሩዋንዳ ትንሽ ለየት የሚያደርገው ምንድን ነው? ፖል ከጋሜ በሬፈረንደም እንኳን ስልጣናቸውን መራዘም ቢችሉ ትንሽ ተቀባይነትን በህዝቡ ዘንድ ነበራቸው። የቡሩንዲ ከዛ ትንሽ ለየት ያለ ነው። ቡሩንዲ አንደኛ በጣም ድሃ አገር ናት። ምንም መራመድም አልቻለችም ወደፊት። ብዙ ጊዜ ደግሞ ዴሞክራፊክ ባልሆነ መንግስታት ነው የተመራቸው። አሁን ወደ ብጥብጥ መግባቷንም የሚያስደንቅ አይደለም። የሆነ ሆኖ ግን እነሱን መፍታት የማይችሉበት ሁኔታ ስለተፈጠረ የአፍሪካ አንድነት ጣልቃ ገብቶ መፍትሄ ለማምጣት እየሞከረ ነው ያለው ቡሩንዲ ውስጥ እንደ ሩዋንዳ በመጠኑም ቢሆን የተረጋጋ ሁኔታ አልነበረም ቡሩንዲ ውስጥ ከመጀመሪያው ነው። ቡሩንዲን ብንወስድ፣ አሁን ለምሳሌ ፖል ካጋሜ በአጠቃላይ በሀገሪቱ ለውጥ በማምጣት በሀገሪቱ ሰላም በማስፈን ይመሰገናሉ። በሌላ በኩል ደግሞ ይሄ ስልጣን ላይ ለመቆየት የመፈለጉ ጉዳይ ጠለቅ አድርገን ካየ ነው እሳቸውን የመሳሰሉና ሌሎች የአፍሪካ መሪዎች ስልጣን ላይ ለመቀጠል የሚፈልጉት እውነት የስልጣን ጥማት በስልጣን ለመቆየት ነው ወይስ በእነሱ እይታ የእነሱ መቆየት ሀገሪቱን ይጠቅማል፣ የጀመሩትን ለማስኬድ ይጠቅማል ብለው ስለሚያዩት ሊሆን ይችላል። ሁለቱም ነው አርጌ ማ ሆነ ሁለቱ ነው ብዬ ማስበው። ምክንያቱም ወደ ኋላ መለስ ብለን ካየን ለምሳሌ በስሳዎቹ፣ በሰባዎቹ አፍሪካ ደህና ደህና መሪዎች አፍርታ ነበር፣ በገዛ ፈቃዳቸው ከስልጣን የወረዱ እንደነ ነይረሬ ታንዛኒያ፣ እንደነ አሕመድ ሂጆ የካሜሩን፣ እንደነ ሴንጎር የሴኔጋል ማንዴላም በቅርቡ የሱዳን ሳይቀር ስወራል ድሀብ ኒሜሪን ከገለበጡ በኋላ ወዲያውኑ ስልጣን ለበሽር ያስተላለፉት እንደዛ መሪዎች ግን ለአርባ አመት ሙሉ እንደዛ አይነት መሪዎች ማግኘት አልቻለችም አፍሪካ። ስልጣን ላይ ከወጡ በኋላ እንዲያውም ህይወታቸውን በስልጣን ላይ እንዲቆዩ ነበር የሚፈልጉት እና አንዳንዱ በቀና መንፈስ ሀገሪቷ ብጥብጥ ውስጥ እንዳትገባ ከሚል አንጻር ወይም የጀመርኩትን የእድገት ፖሊሲ መተርጎምና መጨረስ አለብኝ ከሚል አንጻር ሊሆን ይችላል። አድማጮች የተከታተላችሁት የአፍሪቃ ነክ ርዕሶችን ነበር። እንግዳችን ዶክተር ገላውዲዮስ አርአያ በኒውዮርክ ዩኒቨርሲቲ የአፍሪቃ ጥናቶችና የዓለም አቀፍ ጉዳዮች መምህር ናቸው። አሁን ወደ ተከታዩ ቅንብር ነው የምንሻገረው። ጤና አዘጋጅና አቅራቢ ሰለሞን አባተ የዘንድሮው ኤልኒኞ ያስከተለው ድርቅ ብርታትና ስፋት ባለፈው ግማሽ ምዕት ዓመት ያህል ጊዜ ታይቶ እንደማይታወቅ ተነግሯል። ድርቅ የሚያስከትለው ረሃብ ራሱ በሽታ ነው ይላሉ የሥነ ምግብ ጤና ባለሙያዎች። የአካልና የአእምሮ ጤና ጉዳቶችን ያስከትላል። በሕፃናት ላይ በዕድሜ ዘመን ሙሉ የማይሽር የዕድገት መቀጨጭን ያመጣል። ድርቅ ሲበረታ ሁኔታው የሚስማማቸው ሕዋሳትና ተውሳኮች ፈጥነው ለመራባት ዕድል ስለሚያገኙ የገጸ ምድሩንም ሆነ የከርሰ ምድሩን ውሃ ስለሚበክሉት ያለው ውሃም ቢሆን ተገቢው ጥንቃቄና ክትትል ካልተደረገበት ጉዳት ሊያስከትል እንደሚችል ጥናቶች ያሳያሉ። በምግብ እጥረት የተጎዳ አካል አጣዳፊ በሆኑ የመተንፈሻ አካላትና የምግብ ስርዓት አካላት በቀላሉ ይጎዳሉ። ቁጥራቸው የበዛ ተላላፊ በሽታዎችም ለመሰራጨት ዕድል ያገኛሉ። በተለይ የድርቁ ወቅት ወደ ማለፉ ሲጠጋ ወይም በመሐሉ የሚገኙ የዝናብ አጋጣሚዎችም ከጸጋቸው ጋር ብዙ የማኅበረሰብ ጤና እክሎችንም እንደሚያስከትሉ ይታወቃል። ሰሞኑን ዝናብ እየጣለ ነው። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ ሰሞኑን ለቪኦኤ ከሰጡት ማብራሪያ ቀንጭብ አድርጌ ላሰማችሁ። እንደውም በከፍተኛ ደረጃ ዘንቧል። እንደዚህ አይነቶቹ ነገሮች ተከስተዋል። በየቦታው ራሱ ባለፈው ጊዜ በዚህ ቆቦ ራያ ላይም ከፍተኛ የሆነ ጥልቀት ያለው በረዶ ዘንቧል። አሁንም ዛሬ በዚህ ወደ ጨውበር አካባቢ የሚባለው ነገር ሁሉ ዘንቧል። እንደዚህ እንደዚህ አይነት ነገሮች እየዘነቡ ናቸው። በጋ ውስጥ በጣም ከፍተኛ የሆነ ከደመና ክምችቱ ጋር ተነስቶ ነው እየዘነበ ያለው ና እየተበታተነ ነው። ተከታታይነት ና ሰፊ ቦታ የያዘ አይደለም የምናየው ማለት ነው። ዝናቡ በድርቅ አካባቢዎች ነው የዘነበው። ይሄ አሁን የሚሉኝ የሰሞኑ እየተቆራረጠም ቢሆን አሁ አሁን በጥሩ ሁኔታ ዘንቧል። አሁን በአሁኑ ጊዜ በዚህ ከዚህ ከደቡብ ኢትዮጵያ ጀምሮ እስከ ደቡባዊ ትግራይ ድረስ ምስራቅ አማራን ይዞ መካከለኛ ኦሮሚያን፣ ደቡብን፣ እንደገና ወደ ምስራቁ ወደ ድሬዳዋ፣ ወደ ሐረር፣ ወደ ጅጅጋ ዝናቡ ዘንቧል ማለት ነው። በድርቁ ወራትና ከድርቁም በኋላ ያለውን ሁኔታ በኢትዮጵያ ምላሽ እየሰጡ ያሉ አካላት እንዴት ነው የያዙት? ደወልኩና ሀሎ አልኩኝ ሀሎ ዋሽንግተን አቶ ጌታነህ ጤና ይስጥልን። ጤና ይስጥልኝ አብሮ ይስጥልን። ዋሽንግተን ዲሲ ይላል ብዬ ነው። አልተሳሳቱም አቶ ጌታነህ ነ አብርሃ ናቸው። በኢትዮጵያ ጤና ጥበቃ ሚኒስቴር የህብረተሰብ ጤና ኢንስቲትዩት የህብረተሰብ ድንገተኛ አደጋዎች ማዕከል ኤክስፐርት ናቸው። ራሴን በስርዓቱ አስተዋወኳቸውና ያነሳሁት ጉዳይ በቀጥታ የሚመለከተው ሰው እርሳቸው በመሆናቸው ሀሎ ያልኩበትን ምክንያት ገለጽኩላቸው። አረ እንዲያውም ገጠር ሁኜ ነው ይሄ ሉሲ ያለችበት አካባቢ አፋር ውስጥ ማለት ነው። አዳር ወረዳ፣ አዳር የሉሲ ሀገር ማለት ነው። የሉሲ ሀገር ነው፣ የሁላችን አያት፣ የሁላችን ሀገር፣ የሁላችን አያት እንጂ አያት። አዎ እውነት ነው። ያው ነው ምንጫችን፣ እዛው ነው ማለት ነው። አፋር በድርቁ ክፉኛ ከተጎዱትና አሁንም ጉዳት ላይ ካሉት አካባቢዎች አንዱ ነውና የሚያውቁትን እንዲነግሩኝ ጠየቅኳቸው። ኦኬ፣ ያው እንግዲህ እንደ ቴክኒካል ነው ያው እንደ ኦፊሻል ሳይሆን የተወሰነ ኢንፎርሜሽን እንዲሁ ላይት የሆነ መቀባበል እንችላለን ነገር ግን ያው የመንግስትን ወይ የተቋምን አቋም ለማንጸባረቅ ያው ስቴፑን እናንተ ታውቁታላችሁ ከኔ የበለጠ አጋጣሚ ሆኖ ግን ይሄን ለመከታተል ሲባል እኔ አሁን አፋር ሁለት ወሬ ነኝ እና እሺ። ምሳሌ ከጤና ጥበቃ ሚኒስቴር ነው ክየ ወይም እንደ ፌዴራል ለክልሉ ባለው ድጋፍ ስፔሻሊ ድርቁን ተከትሎ ሁሉን አቀፍ ሬዚለንት የሆነ ማህበረሰብ ከማፍጠር አኳያ እንግዲህ አሁን እንደ ባለሙያ አስተያየትና ስፍራውም ላይ እንዳለ ባለሙያ ሀሳብ እና መረጃ አድርጌ ነው የምጠቀምበት። ይሄንን እርሱ ሁለቱም እሺ፣ አቶ ጌታ ነህ ይቀጥሉልኝ። እንግዲህ የኛው ማን ነው አፋርና በተለይ ምናልባት ከሁሉም የበለጠ ሊሆን ይችላል የተጋላጭነቱ በነበረው እንትንም ተጽዕኖን። እሺ ስለዚህ ይሄንም ጨምሮ ያው ምስራቅ ኢትዮጵያ ያው ክትትል እየተደረገ ነው ያለው። ሁሉን አቀፍ ነው። ለምሳሌ ኔ አጋጣሚ ከጤናው ነው የመጣሁት፣ ጤናው ሞክዬ ነገር ግን ሁሉም ሴክተር ነው የምደግፈው፣ በውሃውም በትምህርቱም በሁሉም እና ሁሉም ወረዳ ማለት ይቻላል በአፋር ከፌዴራል እንዲሁ ባለሙያ ተጨማሪ ድጋፍ ተደርጎላቸው የድርቅ መቋቋም እቅድን ከማዘጋጀት የነበራቸው እነሱን የሚያደርጉት ኢንተርቬንሽን ወይም ደግሞ ግብረ መልስ ድርቁን ተከትሎ እየተሰራ እንደሆነ ነው። ይህ ደግሞ በራሳቸው ባለሙያ ብቻ በነበረው ሳይሆን ያው ከሁሉም ሴክተር መስሪያ ቤት አጋጣሚን ያለበት ወረዳ ከጤና ጥበቃ ነኝ፣ ሌላ ወረዳ እንዲሁ ከአንዱ መስሪያ ቤት ውክልና አለው። ስለዚህ ሁሉን አቀፍ ለምሳሌ ውሃን ተከትሎ የሚመጣ የተቀረጸው ያው ጤናው ላይ ነው የሚያርሰው። ስለዚህ ውሃው መስራት ያለበት በትክክልም ከሰራ ያው ውሃ ወለድ በሽታና ሌሎችም አይከተሉም። ይሄን ያው ኢንተግሬትድ አድርገን ከአብይ ኮሚቴ እስከ ንዑስ ኮሚቴ አዋቅረን በየሳምንቱ እንገመግማለን። ሁሉም ወረዳም፣ በዞንም፣ በክልልም ይሄን ያለው እንግዲህ አጋጣሚ ያለሁበት አቶ ጌታነ በአጋጣሚ ደግሞ የአፋር አካባቢ ክፉኛ ከተጎዱት አካባቢዎች አንዱ ነው። በዚህ ድርቅና ከድርቁ ጋር ተያይዞ በውሃ ምክንያትም ቢሆን ወይም በመተንፈሻ አካላት ወይም በአመጋገብ ስርዓት አካላት ወይም ከቫይረሶች ከባክቴሪያ እና ፕሮቶዞዋ ከመሳሰሉ ተውሳኮች ጋር ከኢኮላይ፣ ሳልሞኔላ ጋር ተያይዞ የደረሱ የጤና ችግሮች አሉ። እስካሁን ድረስ የምታውቋቸው እንግዲህ ይህኛውም ምናልባት በተለይ ከመተንፈሻ የተወሰነ ሩመር ነገር ሊኖር ይችላል። ኦፊሻሊ የደረሰ የላብራቶር ሪዛልት አይኖርም። እኔ ያለሁበት ወረዳ በእርግጥ እነዚህን ሁሉ ነጻ ነው። ምናልባት እንዲያውም ይሄን ተከትሎ ከአንድ ዓመት ሁለት ዓመት በፊት እንደ እንደ ደንግ ሼቨር አይነት ስጋት እንዳይከሰት ራሱ ራሴ እንደ ባለሙያነቴ የነዳጅ ሎ አዎ አዳሩ ወረዳ ና ስለዚህ ደህና ነው ማለት ይቻላል። በተለይ ከጤናው እኔ ሁሉም ዳጉ በአካባቢ ቋንቋ ዳጉ አደርጋለሁ መረጃ መለዋወጫ ስርአታቸው ማለት ነው የአፋ ያው እና ከጤናው ባለ ለሁሉም ያው ዞን ላይም ታስክ ፎርስ ስላለ ወይ ግብረ ኃይል እኔ ራሴ የደውዬ ያው ኮንሳልት ለማድረግ ሞክራለሁ። አጋጣሚ ከፌዴራል ኤመርጀንሲ ማዕከልም ስለሆነ የመጣሁት ከፌዴራል አጣዳፊ የህብረተሰብ ድንገተኛ አደጋዎች ማዕከል ሆኖ የህብረተሰብ ጤና አደጋዎች ማዕከል በተለይ ኢመርጀንሲን በተመለከተ ወረርሽኝን በተመለከተ አጋጣሙ ነው የእኔም ሪስፖንስብልቲ ስለሆነ ዳይሬክት እሱን እከታተላለሁ። ያው እስካሁን ባለው ሰላም ነው። አቶ ጌታነህ አብርሃ አፋር የሚገኘው ልዩ ድጋፍ ቡድን አባል በህብረተሰብ ጤና ኢንስቲትዩት የህብረተሰብ ድንገተኛ አደጋዎች ማዕከል ኤፒዴሚዮሎጂስትና ኤክስፐርት ናቸው። በሌላ ዝግጅት ሌሎችም ያነሳዋቸውን ጉዳዮችና የምላሹን ገጽታዎች ይዤላችሁ መለሳለሁ። ለዛሬ አቶ ጌታነህን አመሰግናለሁ። እርስዎም የራስዎንና የቤተሰቡን ጤና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። እጆችዎን በአግባቡ መታጠብ አይታክትዎት። ብዙዎቹ የጤናዎ ጠንቆች፣ የሌሎችም ጤና ጠንቆች ያሉት እርስዎ እጅ ላይ ነው። ጤና ይስጥልኝ አድማጮች፣ የዛሬው በዚሁ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ